የደቡብ ሱዳን ተቀናቃኝ ወገኖች የሰላም ሰነዱ ከተፈረመ በኋላም ቢሆን ተኩስ የማቆሙን ስምምነት የሚጥሱ አድራጎቶችን እየፈጸሙ መሆናቸውን የምስራቅ አፍሪቃ የጋራ ልማት ባለሥልጣን ኢጋድ አስታወቀ። የኢጋድ የክትትልና የቁጥጥር ስልት አካል እንዳስታወቀው እስከ ቅርብ ቀናት ድረስ የተለያዩ ጥሰቶች ተፈጽመዋል። እስክንድር ፍሬው ተጨማሪ አለው። በደቡብ ሱዳን የተባበሩት መንግስታት ተልእኮ ጀልባዎች የተለያዩ አቅርቦቶችን ይዘው ከማላአካል አካል ወደ ሬንክ እያመሩ ነበር። 55,000 ሊትር ነዳጅ በጫኑት በእነዚሁ ጀልባዎች ውስጥ ደግሞ 18 የተባበሩት መንግስታት ድርጅት ባለሙያዎችና 13 ደቡብ ሱዳናውያን አሽከርካሪዎች ነበሩ። ጀልባዎቹም ሰዎቹም ታገቱ። ባለሙያዎቹና አሽከርካሪዎቹ ቢለቀቁም ነዳጁ ግን አልተመለሰም። ይህ ከሆነ ደግሞ ሁለት ሳምንት እንኳን አልሆነውም። ይህንን ተግባር የፈጸሙት ተቃዋሚዎቹ መሆናቸውን በሪፖርቱ ያመለከተው የክትትልና የቁጥጥር ስልቱ በእነርሱና በመንግስት የተፈጸሙ ሌሎች ጥሰቶችንም ዘርዝሯል። ሁኔታው የሰላም ስምምነቶቹ ምን እንደሆኑ የማይረዱ ወይም ያልገባቸው የታጠቁ ኃይሎች መኖራቸውን እንደሚያሳይም ጠቅሷል። ሪፖርቱን ወደ ኢጋድ ዋነኛ አደራዳሪዎች በመላክም መወሰድ አለባቸው ያላቸውን እርምጃዎች አመልክቷል። በዚህ መሰረት ሁለቱ ተፋላሚ ወገኖች በአጥፊዎች ላይ እርምጃ እንዲወስዱ እንዲያደርጉ ሀሳብ አቅርቧል። የተፈጸሙትን ጥሰቶች እንዲያወግዙም ጠይቋል። የደቡብ ሱዳን መንግስትና ተቃዋሚዎቹ የሰላም ስምምነት የፈረሙት እንደ አውሮፓውያን አቆጣጠር ነሐሴ 26 2015 ሲሆን አንዳንዶቹ ጥሰቶች የተፈጸሙት ከዚህ ስምምነት መፈረም በኋላ መሆኑን ሪፖርቱ ያመለክታል። ሁለቱ ወገኖች በቅርቡ በደረሱበት ስምምነት መሰረት የተቃዋሚዎቹ የልኡካን ቡድን ግጭቱ ከተቀሰቀሰ ከሁለት ዓመታት በኋላ ለመጀመሪያ ጊዜ ጁባ እንደሚገባ ይጠበቃል፣ በመጪዎቹ ጥቂት ቀናት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ